bye የግዙፉ የአሜሪካ የመድኃኒት አምራች ኩባንያ ፋይዘር እና የጀርመኑ የሕክምና ቴክኖሎጂ ኩባንያ ባዮ ኢንቴክ በጋራ የሰሩት የኮቪድ-19 መከላከያ ክትባት በአሜሪካን ሀገር መሰጠት ከጀመረ አንድ ሳምንት አስቆጥሯል። ሎንግ አይላንድ ጂዊሽ በተሰኘ የጤና ተቋም ውስጥ የምትሰራው ነርስ ሳንድራ ሊንስለይ የመጀመሪያው ከቤተ ሙከራ ውጭ የተሰጠውን ክትባት ከወሰደች በኋላ በርካታ የጤና ባለሙያዎችና ሌሎች ለቫይረሱ ተጋላጭ ሆነው የሚሰሩ ባለሙያዎች በቅድሚያ ክትባቱን እየወሰዱ ይገኛሉ። ለመሆኑ የኮቪድ-19 ክትባት አወሳሰድ ምን አይነት ነው? ክትባቱ ከተወሰደ በኋላስ የሚኖረው የሚኖረ ስሜትስ ምን ይመስላል? እነዚህን ጥያቄዎች ለመመለስ ባለፈው ሳምንት ክትባቱን ከወሰዱ የመጀመሪያ የጤና ባለሙያዎች መካከል አንዱ የሆነውን ኮሎራዶ ክፍለ ግዛት ውስጥ በሚገኘው ሆስፒታል ውስጥ በሽተኞችን የማማከር አገልግሎት የሚሰጠውን ኢታና ጨመዳ ዲስአሳን ጋብዝናል። ኢታና ቆይታውን ያደረገው ከስመኝሽ የቆየ ጋር ነው። እንደሚከተለው ተሰናድቷል። ሙሉ ስምህንና የምትሰራውን ስራ እስኪ ለአድማጮች አስተዋውቅልን። ኢታና ጨመዳ ዲስ አሳ እባላለሁኝ። የምኖረው በአሜሪካን አገር ኮሎራዶ በሚባለው ግዛት ነው። ሙያዬ ደግሞ በሆስፒታል ውስጥ ቻፕለን ሆኜ አገለግላለሁ። ቻፕለን ማለት ለበሽተኞች ስሜታዊና መንፈሳዊ ችግር ላጋጠማቸው በሽተኞች የምክር አገልግሎት የመስጠት ስራ ነው የምሰራው። እሺ እንግዲህ ለኮቪድ አስራ ዘጠኝ መከላከያ ሆኖ እንዲያገለግል በፋይዘር ኩባንያ የተሰራውን ክትባት ከወሰዱ የመጀመሪያ ሰዎች አንዱ ነህና መቼና እንዴት ነው ክትባቱን የወሰድከው? እስቲ ከሱን ጀምር። በምሰራበት ሆስፒታል ውስጥ ስራቸው በቀጥታ በኮቪድ አስራ ዘጠኝ በሽታ ከተያዙ ሰዎች ጋራ በቀጥታ የሚገናኝ ባለሙያዎች እኔን የመሳሰሉ እንደዚሁም ደግሞ ሐኪሞች፣ ነርሶች በተለይ ደግሞ በኤመርጀንሲ ዲፓርትመንት ውስጥና በአይሲዩ ዲፓርትመንት ውስጥ ያሉ የጤና ባለሙያዎችን እንድንወስድ እድሉ ስለተሰጠን በዛ አጋጣሚ ነው የወሰድኩት። ክትባቱን የወሰድኩት ዲሰምበር አስራ ሰባት ነው የወሰድኩት። ክትባቱ በምን መልክ ነው የሚሰጠው? ከወሰድከው በኋላ የተሰማ ስሜት ምን ይመስላል? ክትባቱን የወሰድኩት እንደ ማንኛውም የፍሉ ክትባት በክርን የሚሰጥ በመርፌ አድሚኒስትር የሚደረግ ክትባት ነው። ክትባቱን ልንወስድ በምንገባበት ሰዓት መሙላት ያለብን የጤና ጥያቄዎች የያዘ ፎርም አለ። ከዛ በኋላ ክትባቱን እንደ ማንኛውም ክትባት በክርን በዛ ነው ክትባቱ የተሰጠን። ክትባቱን ከወሰድን በኋላ ደግሞ ለአስራ አምስት ደቂቃ አርፈን እንድንቀመጥ እና አረፍ ብለን ለውጥ ካለው ወይም ደግሞ የሚሰማን ለየት ያለ ኖርማል ያልሆነ ስሜት ካለ ቼክ አድርገውን በተለይ ደግሞ ፋይዘር ቢያዘጋጀው ክትባት ሁለተኛ ዙሩ ከሶስት ሳምንት በኋላ ከሀያ አንድ ቀን በኋላ ተመልሶ ስለሚወሰድ ከሀያ አንድ ቀን በኋላ መተን የምንወስደው ክትባት የምንቀበልበትን የቀን ቀጠሮ አስይዘውን ነው እየተሰናበት ነው ማለት ነው። አንተ ከወሰድክ በኋላ የተሰማ ስሜት ምን ይመስላል? እንዳልከው ከወሰድክ በኋላ ለአስራ አምስት ደቂቃ ከተቀመጥክ በኋላ ሊሆን ይችላል ወይም ደግሞ ወደ ቤት ከሄድክ በኋላ ጤናህ ላይ ያየኸው ለውጥ አለ? እንግዲህ እስካሁን ድረስ በጤናዬ ላይ ያየሁት ለውጥ የለም፣ ጤንነቴ ተመሳሳይ ነው። እንግዲህ የኮቪድ አስራ ዘጠኝ ክትባት መገኘቱና ለህዝብ መሰጠት እንደሚጀምር ከተገለጸ በኋላ በዋናነት መነጋገሪያ የሆነው ሰዎች ፈቃደኛ ሆነው ክትባታቸውን የመውሰዳቸው ጉዳይ ነው። ክትባቱ የጎንዮሽ ጉዳት ሊኖረው ይችላል በሚል ፍራቻ ብዙዎች በክትባቱ ላይ ገና እምነት የላቸውምና እስካሁን የሰማኸው ወይም ያየኸው ችግር አለ? ምናልባት ክትባቱ ሊያስከትል ይችላል የሚባሉ የጎንዮሽ ጉዳቶች አሉት። ማንኛውም ክትባት ለመጀመሪያ ጊዜ በሚመጣ ሰዓት ሰዎች በጥርጣሬ ወይም ደግሞ ወዲያውኑ መቶ በመቶ ለመቀበል ሊከብዳቸው ይችላል። ነገር ግን እኔ ይሄንን ክትባት ልወስድ ስል ከጓደኞቼ እንደዚሁም ደግሞ ከቤተሰባችን መካከል የህክምና ባለሙያ የሆኑ ሰዎችን አማክሬ በዛ የተወሰነ መበረታታት አግኝቼ ነው ይህንን ለመውሰድ የፈለግኩት። ከዛ ባሻገር ምንም አይነት ክትባት መቶ በመቶ ጥቅም እንጂ ምንም አይነት ጉዳት የለውም የሚባል ክትባት እስካሁን ድረስ አልሰማሁኝም። እያንዳንዱ ክትባት ሰውነታችን ውስጥ በሚገባባ ሰዓት፣ እንደየሰው፣ እንደየጤናው፣ እንደየእድሜው በተለያየ ደረጃ የተወሰነ ሳይድ ኢፌክት ሊኖሩ ይችላል። ያ ደግሞ በተቻለ መጠን እንዲያንስ ይደረግ ይሆናል እንጂ ማንም መድኃኒት የሚያመርት ተቋም ወይም ደግሞ ክትባት የሚሰራ ድርጅት የኔ ክትባት ሙሉ በሙሉ መቶ በመቶ ነጻ ነው የሚል አይነት የማረጋገጫ የሚችልበት ሁኔታ ላይ አይደለም ያለ ነው። ነገር ግን ሰዎች ካምፈርተብል በሚሆኑበት መጠን አመዛዝ ነው ሊያደርጉ ይገባል ብዬ አስባለሁ። እኔ በምሰራበት መስሪያ ቤት ሁልጊዜ በእንደዛ አይነት ፍርሃት ውስጥ ይሄ በሽታ ወደ ቤት ይዤው ሄድ ይሆን እኔን ይዘኝ ይሆን እስካሁን ሲዞኝ ይሆን የሚል ፍርሃት ውስጥ ስለምኖር ይሄንን ክትባት ለእኔ መውሰድ የሚያስኬድ ውሳኔ ነው ብዬ አስባለሁኝ። ለብዙዎች ያለፈው ይሄ አሁን ያለንበት የሚያልቀው ዓመት በጣም ከባድ ዓመት ነበረ። በተለይ ደግሞ በሕክምና ሙያ ውስጥ ያለ ሰው እንዳልከው የበለጠ ተጋላጭ ሆኖ ብዙ የጭንቅ ወራትን ያሳለፈበት ጊዜ ነበርና እንግዲህ አንተ ለሕክምናው ቀረብ ያልክ ስለሆነ ለሙያው ይህ አመት ምን ይመስል ነበር ባንተ እይታ? እንግዲህ ይሄ አመት ከባድ አመት የሚባል ነበረ። ይህ ማለት ምን ማለት ነው? በሽታውን ይዤ እሄዳለሁኝ እኔንም ደግሞ ይይዘኝ ይሆን? እኔ ደግሞ አልፌ ለሌላ ለልጆቼ፣ ለቤተሰቤ፣ ለባለቤቴ ይህንን በሽታ አስተላልፊ ሆነው የሚለው ጭንቀት በእርግጥ በጣም ያስጨንቃል። ነገር ግን በዛው መጠን ደግሞ በዚህ በሽታ ተጎድተው የሚመጡ በሽተኞችን ከነሱ ጋር በአልጋቸው አጠገብ ሆኖ ሲጎዱ ማየት ወይም ደግሞ ህይወታቸው ሲያልፍ በሩቁ ማየት ወይም ደግሞ የታመሙትን ሰዎች ቤተሰብ ገብቶ መጠየቅ ስለማይችል በዙም ኮንፍረንስ በማድረግ በምስል ብቻ ቤተሰባቸውን የሚወዱትን ሰው ማየት እንዲችሉ ያንን ማስተባበር በጣም ከባድ ነበረ። በጣም የስነ ልቦና ጭንቀትን ያመጣል። አንዳንድ ጊዜ ደግሞ ይሄ በሽታ እኮ ውሸት ነው ወይ እንደዚህ የሚባሉ ነገሮችን የሚናገሩ ሰዎች ደግሞ በቦታ ሆነን ሰዎች ሲጎዱ የምናየውን ባለሙያዎች እንደው በእኛ ቦታ በሆኑና ባዩት ነበረ የሚያሰኝበት ጊዜ አለ። ስለዚህ የተለያየ ደረጃ አለው ይሄ የሚሰማኝ ስሜት ማለት ነው ይህን ያህል ታማሚ ቁጥር እንዳለ ሆኖ በሽታው እየጨመረ እንዳለ ሆኖም ግን ብዙ ሰው በተለይ መጀመሪያ ላይ ሲያደርግ የነበረውን አይነት ጥንቃቄ አያደርግም። ይጣሉ የነበሩ ክልከላዎችን ከኢኮኖሚና ከማህበራዊ ግንኙነቶች አንጻር አስቸጋሪ ሆነዋል ና አሁን ምናልባት የዚህ ክትባት መገኘት በዚህ ላይ ምን አይነት ጥቅም አለው ትላለህ? የሚያመጣው ለውጥ ይኖር ይሆን? እንግዲህ ከክትባት መገኘቱ ጋር በተያያዘ አሁንም ሰዎች መዘናጋታቸውን ይጨምረው ይሆን የሚል ስጋት አለኝ። አይ ክትባት ተገኝቷል፣ በቃ ኑ እንገናኝ፣ ኑ አንድ ላይ እንሰብሰብ፣ አንድ ላይ በዓልና ክብር የሚባል ነገር ሊመጣ ይችላል የሚል ፍርሃት አለኝ። ስለዚህ አሁን አበክሬ መናገር የምፈልገው ነገር ምንድን ነው፣ ክትባት ተገኘም አልተገኘም ሰው በራሱ ሊያደርጋቸው የሚገባቸውን ጥንቃቄዎች እንዲያረግ፣ እጃችን እንድንታጠብ ፊታችንን በማስክ መሸፈን አፍና አፍንጫችንን እንድንችል፣ ከዛም በተረፈ ደግሞ አካላዊ ርቀትን ማድረግ እንድንችል አሁንም ማሳስበው ይሄንን ነው። ክትባቱን ከወሰድክ በኋላ በትዊተር ድረ ገጽህ ላይ ለራሴም ለቤተሰብም ስል ተከትብ ያለው ብለህ ጽፈሃል። ና ምናልባት ይህንን ክትባት መውሰድ ለሚፈሩ ሰዎች ክትባቱን መውሰድ ምን ማለት ነው፣ ካንተ አልፎ ለሌላ ሰው ያለው ጠቀሜታ ምንድን ነው የሚለውን መልእክት የምታስተላልፈው ካለ ይህን ክትባት ልውሰድ አልውሰድ የሚባለው ጥያቄ እንደየሰው የተለያየ ሀሳብና ጭንቀት ሊያመጣ ይችላል። ስለዚህ እኔ የምመክረው ምንድን ነው፣ እድሉ ከተገኘ የምታምኑትን የጤና ባለሙያ በማማከርና እነኛ የጤና ባለሙያዎች በሚመክሯችሁ መሰረት ይህን ክትባት መውሰድ ወይም አለመውሰድ የሚባለውን ውሳኔ ባገናዘበ ሁኔታ ውሳኔ እንድትወስኑ አበረታታችኋለሁ። ከዛ በተረፈ ግን ሚዛን የማይደፉ አይነት ነገሮችን በመናገር ኮንስፒራሲ ቲዎሪዝ በማናፈስ ሰዎች ራሳቸውን ማዳን እንዳይችሉ ከማድረግ እንድንቆጠብ በዚህ አጋጣሚ በትህትና እጠይቃለሁ። እሺ ኢተና፣ እንግዲህ በዚህ በኮሮና ቫይረስና ለሱ ተብሎ ለመከላከያ ተብሎ በተሰራው በአዲሱ ክትባት ዙሪያ ያለህን የግልህን ልምድ እና በስራ ዙሪያ የምታየውን ስላካፈልከን በአድማጮቹ ስም በጣም አመሰግናለሁ። ምንም አይደል። በጣም አመሰግናለሁ እኔም